ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ጤና ይስጥልኝ፣ የተከበራችሁ አድማጮች ጤና ይስጥልኝ። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና እኔም ሶሎሞን አባተ ነን። በኮቪድ-19 ወይም በኮሮና ቫይረስ ስርጭት ስጋት ምክንያት የአሜሪካ ድምፅ ዋና መስሪያ ቤት ሕንፃና የሥራ ቦታዎችን ከተውሳክ ነፃ ለማድረግ ሲባል ዝግ በመሆናቸው ይህ የምትከታተሉት ቅንብር በአጣዳፊው ሁኔታ ምክንያት በቀጥታ የሚተላለፍ አይደለም። ዝግጅቶቹና ዘገባዎቹ ቀደም ሲል የተቀረጹ ወይም የተላለፉ ሊሆኑ ይችላሉ። በዘገባዎቹ ውስጥ በመሰረቱ ስህተት የለም። የተረጋገጡና በማስረጃዎች የተደገፉ እንዲሁም ሚዛናዊ እንዲሆኑ ለማድረግ ሙያው የሚጠይቃቸው ጥረቶች ሁሉ ተደርገዋል። ይሁን እንጂ ያረጁ ወይም በጊዜ ምክንያት የተለወጡ ጭብጦችና አሃዞች ቢኖሩባቸው በቅድሚያ ይቅርታ እንጠይቃለን። ለትኩስ የኢትዮጵያና የአካባቢዋ ዜናዎችና ዓለም አቀፍ ዘገባዎች፣ እባክዎ ዌብሳይታችንን ይጎብኙ። ኢትዮጵያ ውስጥና በዓለም ዙሪያ ያሉ ዘጋቢዎቻችን፣ እኛም ዋሽንግተን ዲሲ ያለን አዘጋጆችና አቅራቢዎች በየዕለቱ ሥራችን ላይ ነን፣ ከእናንተ ጋር ነን። አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ወይም ማኅበራዊ መገናኛ ገጾቻችን ላይ ቪኦኤ አምሐሪክ ብላችሁ ተከተሉን። ፌስቡክ፣ ትዊተር፣ ኢንስታግራም፣ ዩቱብ ላይ ያገኙናል። የአማራ ብሔራዊ ንቅናቄ አብን መሪዎችን ይዘናል። ሁሉም ተቋማቶቻችን፣ ሁሉም የየቀን ሕይወታችን በዛ በተበየነበት ሀገር ለአማራ ራሱን በብሔር አደራጅቶ አለመታገልና በኢትዮጵያ ፖለቲካ ውስጥ በሚደረግ ስርዓት ያለው ድርድር ዲሲፕሊን የሆነ ባርጌኒንግ ውስጥ መሳተፍ አለመቻል ራስን ማጥፋት ነው ብለን እናስባለን። እና ያ ስንል ግን እይታችን፣ አድማሳችን በአማራነት ብቻ የተከለለ እዚህ ብቻ የሚቆም ሳይሆን አልቲሜት የሆነው ግባችን ኢትዮጵያን ኦውን ማድረግ ነው። ፓርቲውን ከምስረታው ጀምሮ ለሁለት ዓመት የመሩት ዶክተር ደሳለኝ ጫኔ ናቸው። ለማብራሪያው በስፋት ይመለሳሉ። የኢትዮጵያውያን ዜጎች ለማኅበራዊ ፍትሕ መሪ ዶክተር ብርሃኑ ነጋ ስለ ሀገርና ስለ ፓርቲያቸው ይናገራሉ። ይ ይሄ የሰው ልጅ የመርሳት እንትኑ የሚገርም ነው። ታሪክን የታሪክን ችግሮች የመርሳት ችግር በጣም ከታሪክ መማር አለመቻል የአንድ ትምህርት ደግሞ በየጊዜ እያስታወሱ ለዚህ ነው እኮ ከትውልድ ትውልድ እንዲህ አይነት ነገሮች ሲፈጠሩ ልጆችን ማስተማር ምናምን የሚገባው ያ አደጋ ተመልሶ በሌላው ጀኔሬሽን የበፊቱን መከራ ያየው ጀኔሬሽን ሲያልፍ፣ አዲሱ ጀኔሬሽን ተመልሶ እዛ ውስጥ እንዳይገባ ለማድረግ በዚህ ምሽት ይዘናቸዋል። እስከ ምሽቱ አራት ሰዓት ከኛ ጋር ሁኑ። የምሽቱን ዝግጅት ጥቂት ዘና ብለው ይጀምሩ። ሙዚቃ እንጋብዛችሁ። ስፈልግሽ እኖራለሁ በጥላሁን ገሠሠ ጫካ ሆነ ወይ ሸለቆ በአገኝሽ Hagel, <tries> hagel ቫይረስን ኮቪድ 19፣ ማቆም ይቻላል። ህመም ከተሰማዎ፣ ትኩሳት ካለዎ፣ የሚያስለዎና የሚያስነጥሶ ከሆነ እባክዎ ለከፋ መዘዝ ጊዜና ዕድል አይስጡ። በቤት ውስጥ ማስታገሻዎችና በባህላዊ ሕክምና አይተማመኑ፣ አይረዶትም። ፈጥነው ወደ ጤና ባለሙያ ይሄዱ፣ ሌሎችንም ይጠብቁ። ሲያስሉ ወይም ሲያስነጥሶ አፍዎንና አፍንጫውን በክንዶ መጋጠሚያ በደንብ ቢሸፍኑ። እጆችዎን አያነካኩ። ዐይኖችዎን፣ አፍዎን፣ አፍንጫውን ጆሮዎችዎን ላለመነካካት ይጠንቀቁ። ይንቁ። እጆችዎን በሳሙናና በብዙ ወራጅ ውሃ ይታጠቡ። ከልጆች ጋር ስለ ኮሮና ቫይረስ ኮቪድ-19 ይነጋገሩ። በአካባቢዎ የሚያስለው ወይም የሚያስነጥስ ሰው ካለ በአንድ ሜትር ያህል ይራቁ። መረጃዎችን ከባለሙያዎች ከባለሥልጣናትና ከታመኑ ምንጮች ብቻ ያግኙ። ባልተጨበጠ ሹክሹክታና በይባላል አይተማመኑ። ስለ ኮቪድ-19 ድብቅ ነገር የለም በግልጽ ይወያዩ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችያለሽ። ምናልባት ምናልባት ለኮሮና ቫይረስ ቢጋለጡ ወይም ኮቪድ-19 አጋጥሞታል ቢባል አይረበሹ። አሁን ወደ መጀመሪያው ቅንብር እንዝለቅ። የአማራ ብሔራዊ ንቅናቄ አብን። የአማራ ብሔራዊ ንቅናቄ አብን። አዲሱ ሊቀመንበር አቶ በለጠ ሞላና ፓርቲውን ከምስረታው ጀምሮ ለሁለት ዓመት የመሩት ዶክተር ደሳለኝ ጫኔ ለጥያቄዎቻችን መልስ ሊሰጡን ባለፈው ሳምንት ስቱዲዮአችን ተገኝተው ነበር። ወደ አሜሪካ ስለወሰዳቸው ጉዳይ የሰጡትን ማብራሪያ በክፍል አንድ አስደምጠናችሁ ነበር። በተከታዩ ክፍል ፓርቲያቸው ስለሚያቀነቅነው የብሔርተኛነት ጉዳይ ተጠይቀው የሰጡትን ማብራሪያ እናስደምጣችኋለን። ጽዮን ግርማ ነች ያወያየቻቸው ተሩ ደስ አለኝ እንዳሉት የመጨረሻ ገቢዎች ነን። ለብሔርተኝነቱ የሚል ነገር አንስተዋልና እንደውም አስተያየት የሚሰጡ ሰዎች የአማራ ብሔራዊ ንቅናቄ አብን የብሄርተኝነት መሶብ ከተነሳ የመጣ ነው። ብዙ ሰዎች የብሔር ማቀንቀን የብሔር ጉዳይ አሰላሽቷቸው ለኢትዮጵያ የሚያዋጣ አይደለም፣ አደገኛ መንገድ ነው ብለው በመሪ ደረጃ ሳይቀር ይህንን የብሔር ጉዳይ መግፋት በጀመሩበት ሰዓት፣ ወይም ማውገዝ በጀመሩበት ሰዓት ነው አብን የመጣና አዲስ የብሔርተኛ አቀንቃኝ የሆነው ደግሞ የአብን ለየት የሚያደርገው አማራ በሚል ብሔር የሚጠሩ ሰዎች ወይም በዛ የሚገለጹ የማህበረሰብ ክፍሎች በቁጥር ከብዙ ሚሊዮን በላይ የሆኑ ሕዝብ በተለያየ አገሪቱ ክፍል ባሉበት ሁኔታ አንዳንዶቹም አማራነታቸውን ወይም የአማራ የሚባለውን ስነ ልቦና የሌላቸው በሚኖሩበት አካባቢ ስነ ልቦናን የተላበሱ ሰዎች፣ ህዝቦች ባሉበት ሁኔታ አብን መጥቶ ይሄንን ሀሳብ ሲያነሳ ልክ እንዳልኩት መሶቡ ከተነሳ በኋላ ካለቀ በኋላ ያመጣው ስለሆነ ገዢ ሀሳብ አይደለም ብለው አስተያየት የሚሰጡ የሚከራ የእናንተን ሀሳብ የሚያጣጥ ነው። ሰዎች አሉ። ምን ሀሳብ አላችሁ እዚህ ላይ ምን አስተያየት ይሰጣሉ? ስ ጥያቄ ስላስረዘምኩት ይቅርታ፣ ምክንያቱም ሰዎች የሚያነሱትን ሀሳብ አንድ ላይ ጨምቆ ለማቅረብ ማህበረሰባዊ ማንነትን መሰረት ያደረገ ነው። ባንኮች በብሄር የተደራጁበት የቢዝነስ ተቋማት፣ ፖለቲካ ፓርቲዎች፣ ሚዲያዎች፣ ሁሉም በብሄር በሚበየንበት ሁኔታ አማራ እንደ ህዝብ የመጨረሻ ገግ ነው። ያ ማለት ግን ሌሎች ከአማራ ውጭ ያለው ወገናችንንም ድምፅ አንሆንም ለሱ መብት አንታገልም ማለት አይደለም። እሱን የቡራዩ ጭፍጨፋ ጊዜ በግልጽ መግለጫ አውጥተን ድጋፍ በአካል ይዘን ተገኝተናል። ለገጣፎ መፈናቀል ሲኖር ሌሎች ጌዴኦ ወደ ዝርዝር ጉዳዮች ላይ በኋላ እንመጣበትና በዛ በዛም ከአማራው ዘለል ራዕይ እንዳለው እሱንም ልገልጽ ፈልጌ ነው። ወደ ዝርዝር ጉዳዮቹ እንመጣበታለን። ምክንያቱም አንዳንዶቹ ጉዳዮች ጉዳዩ የሚመለከታቸው ሰዎች በአካል አጠገባችን በሌሉበት አነጋገር በማይችሉባቸው ሁኔታዎች ያሉትን ነገሮች አናነሳቸውም እና ድርጅታቸውን የተመለከቱት ውይይት ላይ ብቻ እናተኩራለን። አሁን ዶክተር ደሳለኝ እንዳሉት የመጨረሻ ገቢዎች ነን ለብሄርተኝነቱ የሚል ነገር አንስተዋል እና እንደውም አስተያየት የሚሰጡ ሰዎች አማራ ብሔራዊ ንቅናቄ አብን ነው የብሄርተኝነት መሶብ ከተነሳ የመጣ ነው። ብዙ ሰዎች የብሄር ማቀንቀን የብሄር ጉዳይ አሰላሽቷቸው ለኢትዮጵያ የሚያዋጣ አይደለም፣ አደገኛ፣ በመሪ ደረጃ ሳይቀር ይህንን የብሄር ጉዳይ መግፋት በጀመሩበት ሰዓት ወይም ማውገዝ በጀመሩበት ሰዓት ነው አብን የመጣና አዲስ የብሄርተኛ አቀንቃኝ የሆነው ደግሞ የአብን ለየት የሚያደርገው አማራ በሚል ብሔር የሚጠሩ ሰዎች ወይም በዛ የሚገለጹ የማህበረሰብ ክፍሎች በቁጥር ከብዙ ሚሊዮን በላይ የሆኑ ህዝብ በተለያየ አገሪቱ ክፍል ባሉበት ሁኔታ አንዳንዶቹም አማራነታቸውን ወይም የአማራ የሚባለውን ስነ ልቦና የሌላቸው በሚኖሩበት አካባቢ ስነ ልቦናን የተላበሱ ህዝቦች ባሉበት ሁኔታ አብን መጥቶ ይሄንን ሀሳብ ሲያነሳ ልክ እንዳልኩት መሶቡ ከተነሳ በኋላ ካለቀ በኋላ ያመጣው ስለሆነ የገዢ ሀሳብ አይደለም ብለው አስተያየት የሚሰጡ የሚከራከሩና የሚሟገቱ አሉ። የእናንተን ሀሳብ የሚያጣጥሉ ሰዎች አሉ ላይ ምን አስተያየት ይሰጣሉ? እስቲ ተበለጠ ጥያቄን ስላስረዘምኩት ይቅርታ። ምክንያቱም ሰዎች የሚያነሱትን ሀሳብ አንድ ላይ ጨምቆ ለማቅረብ ካደረግኩት ጥረት የመጣ ነውና፣ እስቲ እዚህ ላይ አስተያየት ይስጡ። መሶቡ ከተነሳ የመጣ ነው መባሉ ይህን አስተያየት የሚያራምዱ ሰዎች ቀና ልቦና ያላቸው ይሆናሉ ብዬ እገምታለሁ። በቀናነት ትልልቆች፣ ፖለቲከኞች፣ መሪዎቹ የሚያደርጉትን በኢትዮጵያዊነት ሽፋን የሚደረግ መልካም የሆነ የሚመስል ንግግር፣ ኢትዮጵያዊነትን ማዕከል አድርጎ ቀነቀን የሚመስል ንግግር እንደዚህ አይነት ተስፋ አጭሮባቸው ይሆናሉ ብዬ ገምታለሁ። ግን በተጨባጭ መሬት ላይ ያለውን ሁኔታ በእርግጥም የኢትዮጵያ ፖለቲካ እንዴት እየተመራ እንዳለ ማደራጃ መርሁም ምን እንደሆነ ተገነዘቡት አልመሰለኝም። ሀቁ የአማራ ሕዝብ አማራ ተብሎ ተለይቶ ሲጠቃ የኖረ ሕዝብ ነው። ይሄም በህገ መንግስቱ ላይ በአንድም ይሁን በሌላ መልኩ ተንጸባርቆ ጸረ አማራ የሆነ መንፈስ ተንጸባርቆ እናያለን። ምሳሌዎች ማቅረብ ይቻላል። እና ያለፈው ስርዓት አሁንም ያለው ስርዓት በአንድም ይሁን በሌላ መልኩ ከዛ የቀጠለ በመሆኑ ይህን ያህል በመሰረታዊነት የተለወጠ ነገር አለ ብለን ስለማናምን፣ ግለሰቦች መልካም ሊሆኑ ይችላሉ። ከላይ መልካም ንግግር፣ መልካም ምኞት ሊኖራቸው ይችላል። ግን እሱ ወደ ተግባር የተረጎመ ባለመሆኑ ህዝባችንም አማራ ተብሎ ተለይቶ በአማራነቱ ጥቃት ሲፈጸምበት የቆየ በመሆኑ ወደዚህ የፖለቲካ ትግል መምጣታችን የግድና አስፈላጊ ነበር። ከዚህም ውጭ ሌላ አማራጭ አልነበረንም። ስለዚህ የመጨረሻው ነው ለመምጣት ሲባል እንግዲህ እንደምናውቀው ከ5 ዓመት በፊት ጀምሮ የተለያዩ የብሔር አደረጃጀቶች ተፈጥረው በኢትዮጵያ ፖለቲካ ላይ ብዙ ብዙ ማምስ ተፈጥሮ ኢትዮጵያ ዛሬ የገባችበት ሁኔታ ውስጥ እንድትገባ የራሳቸውን የሆነ ሚና ተጫውተዋል እና በዚህ ሂደት ውስጥ የእኛ ህዝብ ከፍተኛ ዋጋ እንደከፈለ እናምናለን። ይህም የአንድን የተደራጀ ትግል ይፈልግ ስለነበር ያን እውን አድርገን ህዝባችንን ብሶት እንዳይቀጥል ለማድረግ ህዝባችን ራሱ እንዲከላከል ለማድረግ በመከላከልም ራሱን ለኢትዮጵያ በጎ ነገሮችን ይዞ መምጣት የሚችልበትን ቁመና የገነባ ዘንድ ትግል እያደረግን ነው። ከጊዜ አንጻር ካየ ነው እንደ አማራ የተደራጀ የፖለቲካ ድርጅት ወደ ኢትዮጵያ ፖለቲካ ሲመጣ እኛ የመጨረሻዎች ነን። እንደ ህዝብም ካየነው በብሄር ፖለቲካ ታግሎ ታቅፎ ለመታገል የመጨረሻዎች ነን። ብዙዎች ይቀድሙናል ያለ ማለት ነው። ግን ዛሬ ላይ በኢትዮጵያ ፖለቲካ ላይ የተለወጠ ይሄ ነው የተባለ ነገር የለም። ማደራጃ መርሁ የብሄር ፖለቲካ ነው ያለው። ህገ መንግስትም፣ በዚሁ መንፈስ የተቃኘ ህገ መንግስት ነው። እሱም ነው ያልኩት። እንግዲህ ቅድም ዶክተር ደሳለኝም ሲያነሱ ህገ መንግስቱ በዛ የተቃኘ ስለሆነ ምንም ምርጫ የለንም ነው የሚሉ። ግን እኔ ያልኩት በተለይ አሁን ይሄ የብሄር ፖለቲካ ጦስ አምጥቷል፣ ለህዝብ፣ በሀገሪቱ ውስጥ ለሚኖረው ህዝብ፣ ለህብረተሰቡ ጦስ እያመጣ ነው። ምክንያቱም የኔ የሚል የግል ይሄ የኔ ነው የሚል ህግን ማስከበር ፍትህን መጠየቅ መብትን ከመጠየቅ ባለፈ የመከለልና የእኔ የሚል ስሜት ስላለው ጦስ አምጥቷል የሚል ብዙ ሰዎች በጦሰኝነት በፈረጁበት ሰዓት የእናንተ መምጣት ምን አስተዋጽኦ ያበረክታል ነው ወይ? የብሄር ፖለቲካ ምንድን ነው የሚለውን በቅጡ መረዳት አለብን። እንደዚህ አይነት አስተያየት የሚሰጡ ሰዎች ብናቃቸውን ሞግታቸው ነበር ፊት ለፊት ግድ የለም። ህዝቦች አይደራጁና አይታገሉ ሊባል አይችልም። ፖለቲካ ተፈጥሯዊ ነው። የሰው ልጅ እንግዲህ ፍላጎት ተፈጥሯዊ እስከሆነ ድረስ ያን ፍላጎት መገደብ አይቻልም። ህዝብ እንደ ህዝብ ፍላጎት ካለው ያን ፍላጎቱን ለማሳካት የተደራጀ እንቅስቃሴ ማድረጉ እንደ ስጋት መታየት የለበትም። ምናልባት የብሄር ፖለቲካ ብለው ከዛ ጋር ቀላቅለው የሚያዩትኝ የሚደረጉ ሁከቶችን፣ ብሄር ተኮር ጥቃቶችን ከሆነ እሱ የምናወግዘው ነው። ፖለቲካም አይደለም በመሰረቱ እሱ ሁከት ነው። ሁከት ፖለቲካ አይደለም። እኛ የሰለጠነ ፖለቲካ በማድረግ ቆራጥ፣ ጠንካራ ፖለቲካ ትግል በማድረግ ባችን ሀቀኛ ጥያቄዎች ያሉት እነዚህን ጥያቄዎችን ማስመለስ መልስ ያገኙ ዘንድ ለማስቻል ትግል እያደረግን ነው። የፖለቲካ ትግል የምንለው ይሄ ነው። የአማራው ትግል ይሄ ነው። የኦሮሞም የብሔር ትግል ከዚህ አንጻር ነው የምንረዳው። ከዛ ውጭ ያለው በሁከት የታጀበው እንቅስቃሴ ሁከት ነው። ፖለቲካ ልንሎ አንችልም። እሱንና እንደዛ አይነት እኛ እንደምናደርገው ስለ ኢትዮጵያ የሚጨነቅ የሚያስብ ያነገ የተሻለ ለማድረግ ቁርጠኛ ፍላጎት ያለው እንዲሆን እንፈልጋለን። ሌላውም የፖለቲካ አካሄዶች የኦሮሞ እንደዛ እንዲሆን እንፈልጋለን እና የብሄር መሰቡ ተነስቶ ኢትዮጵያዊነት መወለድ ሲጀምር መጣችሁ የሚሉን ከሆነ ኢትዮጵያዊነት የተወለደ ከሆነ ሰየው ያን ኤፈርት እኛም ጆይን እናደርገዋለን። ችግር የለብንም። በዚህ ትልቅ አትራፊ ኛ እንደምኖ እናውቃለን። መሰቡ መነሳቱን ግን እርግጠኞች አደለንም። ዛሬም ቢሆን ኢትዮጵያ የፖለቲካ እንቅስቃሴ በጥቅሉ ብሄር ተኮር የሆነ የፖለቲካ እንቅስቃሴ ነው። ህገ መንግስቱም ይሄን ነው። ፌዴራል ስርዓት አወቃቀሩም ይሄን ነው። ጠቅላይ ሚኒስትሩም አንድ የብሄር ፖለቲካን የሚመሩ መሆናቸው መገንዘብ ያስፈልጋል። ይህን ሀቅ መዘንጋት የለብንም። እና ይህን ሀቅ ባልዘነጋንበት ሁኔታ እንግዲህ ብልጽግና የሚል ፓርቲ ተቋቁሟል። ብልጽግና በሱ መለኪያ ማስቀመጥ ይቻላል። ጠቅላይ ሚኒስትሩን ግለሰቡን ሪፈር በማድረግ አይደለም። የፖለቲካ የወሰዱት ሚና እሱን ነው። እኔው እንደ ግለሰብ አይደለም እንደ ግለሰብ መልካም ሊሆኑ ይችላሉ። ስለ ኢትዮጵያ ቀና ቀናይ ሊሆኑ ይችላሉ እኩልነትና ፍትሕ እንዲሰፍን ቁርጠኛ ሊሆኑ ይችላሉ። ያን እንግዲህ እንደ ግለሰብ ስንመዝናቸው የምንሰጣቸው ቫሊዩ ሊሆን ይችላል። ከዛ በዘለለ በፖለቲካ እንቅስቃሴያቸው ካየን ግን የብሔር ፖለቲካ ወልዶ ያሳድጋቸው ናቸው እዚህ ቦታ ያደረሳቸው ናቸው። ስለዚህ በዛ ሀሳብ ስናየው ከኛ የተሻሉ ኢትዮጵያውያን ናቸው ብለን ልንወስድ አንችልም። በመሰረቱ ሊሆኑም ስለማይችሉ ከኛ ያነሱ ናቸው እያልንም አይደለም እና አቁ ይሄ ነው። ዛሬም ቢሆን በኢትዮጵያ ፖለቲካ ላይ ሰልጥ ነው ያለው የብሔር ፖለቲካ ነው። ዋና ህግጋቱም ይሄን ነው የሚያሰምረው። ህገ መንግስቱ ይሄ ነው፣ አጠቃላይ ስርአቱ ይሄ በሆነበት ሁኔታ የእኛን የአማራው መደራጀት በቀናነት የማያዩ ሰዎች ከዚህ አንጻር እኛ እንዲስከረጅ ለማድረግ ፍላጎት እንዳላቸውም የምናጠው አይደለም። ይሄ ፍላጎት አለ። የአማራ ልጆች ተደራጅተው ህዝባቸውን መከላከል እንዳይችሉ የህዝባቸውን ጥቅም ማስከበር እንዳይችሉ ፍላጎት ያላቸው አካላቶች በተለያየ መንገድ ፕሮፓጋንዳ ሲነዙብን ቆይተዋል። እኛን እንቅስቃሴ ከፋሽዝም ጋር በማያያዝ ጸረ ኢትዮጵያ በማለት ብዙ ዲስከረጅ ላደረጉን ፈልገዋል። ይህ ፍላጎት ከምን እንደሚወለድ ስለምናውቅ እኛ ስራዎቻችን ላይ ያተኩረን ስራ ስንሰራ ቆይተናል። በእርግጥም ከኛ የተሻለ ኢትዮጵያዊ ሊኖር እንደማይችልም እንገነዘባለን። እኛ እንግዲህ ከሌሎች የተሻለ ኢትዮጵያኖች ነን ብለን ባንመጻደቅም ከኛ የተሻለ ኢትዮጵያዊ ደግሞ እንደሌለ እርግጠኞች ሆነን መናገር እንችላለን። እና ከኛ የተሻለ የለም ካሉ ከሌሎች የተሻለንን ብለው ያሉ በጣም ጠንካራ የሆኑ ሀሳቦችን የያዙ አረፍተ ነገሮችን መጠቀም ከዚህ በፊት በፓርቲ ውስጥም ያሉ አንዳንድ ሞሰቡ ተነስተዋል የሚለው ቀላል ስላልሆነ ነው። ባይዞይ ይሄ አባባል በጣም ጥልቅ የሆነ ከጸረ አማራነት ሀሳብም ጋር የታሸ እንደሆነ እንገነዘበዋለን። ባይዞይ እንዳልኩሽ ነው። ሐቀኛ የሆነ የኢትዮጵያ አደረጃጀት ቢኖር በዛ ፍላጎት የተቃኘ በዛ መንፈስ የተቃኘ የፖለቲካ ስርዓት ቢኖር ደስተኞች ነን። ደስተኞች ነን ተጠቃሚው አማራው እንደሚሆንም እንገምታለን። ከሌሎች ሕዝቦች ባላነሰ ሁኔታ አማራው እንደሚጠቀም ኢትዮጵያ ሰላም ከሆነች እኩልነት ከሰፈነባት አማራው ተጠቃሚ እንደሚሆን እናውቃለን እና ለእኛ የሚከፋን ነገር አልነበረም። እሱን ቢሆን እሱን አንቀበልም ብለን ሌላ አይነት የፖለቲካ ስለዚህ እኛ የምናስበው ወይም ደግሞ መሆን አለበት ብለን የምናስበው ስለሌለ በዚህኛው መንገድ የሄድን ነው ነው። እስቲ የሚጨምሩት ካለ እንመለሳለን። አሁን አቶ በለጠ ሲናገሩ እንዲ ያለ ሀሳብ ያላቸው ለምሳሌ ጦስ አለው ብለው ተረድተው፣ በዘር መደራጀት ለኢትዮጵያ ጦስ አለው ብለው አስበው ቃወሙ ሰዎች አሉ ብዬ ያን ሀሳብ ነበር ያነሳሁት። ና እንዲ ያሉ ሰዎች ካሉ እንሞግታቸዋለን ብንሞግታቸው ጥሩ ነው ብለው ነበር። ና በጣም በየቀኑ በተለይ ኢትዮጵያ ውስጥ ያለውን ቴሌቪዥኖችን ከፍት አስተያየት የሚሰጡ ሰዎች በግጥም በዘፈን ስብሰባ ላይ በየቦታው ላይ የምንሰማው ጠዋት ማታ ባልተለመድ ከዚህ ቀደም ተሰምቶ በማይታወቀው ሁኔታ ዘረኝነት ዘረኝነት ዘረኝነት አደጋ አለው የሚል ነው። ያ ማለት በዘር መደራጀት ማለት ነው። እሱን ሀሳብ ሰብስቤ ነው ጥያቄውን ያመጣሁት። እና ካሉ እንሞግታቸዋለን ማለት የሉም ማለት ነው፣ ግን አሉ እምልሽ በዚህ አሁን ባለንበት ሰዓት ኢትዮጵያ የተሰራችበትን ስሪት ተቋማት የተዋቀሩበትን መንገድ እና አጠቃላይ ኤቭሪዴይ ያለንን ሪያሊቲ ምንዘነጋ ከሆነ የፖለቲካ የዋዎች ነው። ምን ሆነው ማለት ነው እና ሁሉም ሁሉም ተቋማት የመንግስት ሹመቶችን ጨምሮ ሁሉም ነገር በብሔር መነጽር በሚታይበት ሀገር ጠንካራ የብሔር አደረጃጀቶች፣ ሁሉም ተቋማቶቻችን፣ ሁሉም የየቀን ህይወታችን በዛ በተበየነበት ሀገር ለአማራ ራሱን በብሔር ደራጅቶ አለመታገሉና በኢትዮጵያ በኢትዮጵያ ፖለቲካ ውስጥ በሚደረግ ስርዓት ያለው ድርድር ዲሲፕሊን የሆነ ባርጌኒንግ ውስጥ መሳተፍ አለመቻል ራስን ማጥፋት ነው ብለን እናስባለንና፣ ያ ስንል ግን እይታችን አድማሳችን በአማራነት ብቻ የተከለለ በዚህ ብቻ የሚቆም ሳይሆን አልቲሜት የሆነው ግባችን ኢትዮጵያን ኦውን ማድረግ ነው። ልሽ በአለፈው ሀምሳ ስልሳ አማራ አገር አልባ እንዲሆን ተደርጓል። በየቦታው መንግስት አልባ እንዲሆን ተደርጓል። የፌዴራል የሚባለው ስርዓት በሴንተር የሆነ ማይኖሪቲ የሆኑ ሰዎች ስልጣን ተቆጣጥረው እንደ አማራ አይነት ህዝብን በጠላትነት ፈርጀው ይሄ ክልልህ አይደለም ይሄ ሀገር አይደለም እየተባለ እንዲፈናቀል፣ እንዲሰደድ፣ ሀብቱ እንዲወድም፣ አጠቃላይ ከማህበረ ኢኮኖሚያዊ ህይወት እንዲገፋ፣ ከፖለቲካው እንዲገለል ተደርጓል ብለን እናስባለን እና ኢትዮጵያን ኦውን እናደረጋለን ስንል አገር አልባ መንግስት አልባ እንዲሆን የተደረገው ህዝባችን በወርዱና በቁመናው ልክ የአገሩ ባለቤት ለመንገድ ማድረግ የሚቻለው አማራ እንደ አማራ ሲደራጅ ነው ብለን እናስባለን። ምክንያቱም ባለፉት አስር ዓመታት ውስጥ ለምሳሌ የተሞከሩ የፓን ኢትዮጵያኒስት የሚባለው ካምፕ ላይ አብዛኛው የሚሳተፍባቸው አማራው ነው ማለት እንችላለን። ፖለቲካ ፓርቲ አመራሮችን ብታይ፣ ብዙ አባላቸውን ብታይ ኦሮሞውን ሊስቡት አልቻሉ ትግሬውን ወደዚህ ወደ እነዚህ ካምፖች ወደ እነዚህ አካባቢዎች ኢንዲዩስ ሊያደርጉት አልቻለም። ሶማሌውን በሚገባው ደረጃ ጋምቤላውን፣ ቤንሻንጉል ጉሙዙን በሚገባው ደረጃ እንዲስቡት አልቻለም እና ታክቲካሊ በነዚህ ሁኔታ መቀጠል አሁን ካለው ስሪት የሀገራችን ስሪት አንጻር ለአማራ አክሳሪ ነው። ስለዚህ ኢትዮጵያዊነታችን እንደገና የተነጠቅነውን ኢትዮጵያዊነት ለማረጋገጥ የተነጠቅናቸውን መብቶች ለማስከበር አማራ ህልውና አሁንም አስከብሩ ለመኖር እንደ አማራ በአማራ ብሔራዊ ንቅናቄ አይነት አደረጃጀቶች መሳተፉ እና ፖለቲካ ትግል ማድረጉ ታክቲካሊ አዋጭ ነው ብለን አስባለን። አሴንዶፍዘደይ ግን ኢትዮጵያ ጠንካራ እንድትሆን አንቺ ምትሆም የሞሰብ በእርግጥም ተነስቶ በትክክል ወደ አገራዊ ማንነት ጠንካራ አገራዊ ማንነት ሁሉም ኢትዮጵያዊነቱን እኩል ኢምብሬስ የሚያደርግበት ሁኔታ ካለ የሁል ጊዜም የአማራ ፍላጎት ነው። የሁልጊዜ የሚያማራ ደስታ ነው። ግን ደግሞ አሁን የፖለቲካዊ ውሃዎች አሁን ነው፣ እንዴት ነው ግን እንዳላችሁት፣ አማራም በአማራነት በብሔር ከተደራጀ፣ ሌሎቹም ሁሉም በብሔር ከተደራጀ እንዴት ሆኖ ኢትዮጵያ የሚባለው መንፈስ ኢትዮጵያ የሚባለው ስሜት ምክንያቱም ብሔር እኔነት አለበት፣ የኔ የሚል ነገር አለበት። የኔ ከተባለ ወደ ውድድር ነው የሚገባው፣ ወደ ፉክክር ነው የሚያድገው። ስለዚህ በምን መንገድ ለማምጣት ነው የምትታገሉት? ህዝቦች አሉ የሚለውን ሀቅ እንቀበል መጀመሪያ ላይ። በኢትዮጵያ ውስጥ አንድ ወጥ ህዝብ የለም፣ ወጥ ሴት የለም አይደለም። ስለዚህ በርካታ ህዝቦች ካሉ በርካታ ፍላጎቶች አሉ። እነዚያ ፍላጎቶች የመደራጀት መብት ተደራጅተው ትግል ያደረግባቸውን አውዶች መፍጠር መብት፣ መሰረታዊ መብት መሆኑን እንገንዘብ መጀመሪያ። ስለዚህ ለምሳሌ የአማራው ተደራጅተው መታገሉ መሰረታዊ መብት ነው። አማራ የሚባለው ህዝብ እስካለ ድረስ ይህም ህዝብ ፍላጎት አማራዊ ፍላጎት እስካለው ድረስ ፍላጎቱን ለማራመድ የሚችልበትን የፖለቲካ ፕሮግራም ነድፎ ይታገል። ከሌላ አንጻር መተርጎም የለበትም። ፋክት መሆኑን እንቀበል መጀመሪያ ላይ እስከዛሬ ኢትዮጵያ በብሔር ፖለቲካ ስትጣመስ ከቆየች ዋጋም ከከፈለች በእርግጥም ከፍላለች የከፈለችም ነው ለዛ ችግሩ የብሔር አደረጃጀቶች በመኖራቸው አደለም። ዛሬም ቢሆን ያለው ችግር የብሔር አደረጃጀቶች በመኖራቸው አደለም እነዚህ የብሔራ አደረጃጀቶች ግን እየተመሩበት ያለው ወይ የቆሙበት አጠቃላይ የፖለቲካ ሁኔታ እርስ በርስ እንዳይግባቡ ጣት እንዲቀሳሰሩ ተደርገው እንዲሰሩ በመሆኑ የመጣ ነው እንጂ አሰች የኢትዮጵያ ህዝቦች አንዱ ለሌላው ጠላት ስለሆነ አልነበረም ግን እንዲጠራጠሩ እርስ በርሳቸው በተለይ አማራው በሌሎች ህዝቦች ዘንድ ሲታይ በጥርጣሬ ውስጥ እንዲገባ በጨቋኝ ተጨቋኝ ትርክት ውስጥ ሌሎች ተጠምቀው አማራውን እንደ ጨቋኝ እንዲያዩ በመደረጉ በዲዛይን የተደረገ ስለሆነ ሀገራችንን ከፍተኛ ዋጋ እንዳስከፈለን እንገነዘባል። ህዝቦች እስካሉ ድረስ መኖራቸው ሀቅ እስከሆነ ድረስ ሀቅ ነው። ተደራጅተው ትግል ማድረጋቸው ተፈጥሯዊ መብታቸው ነው። ይህን ንቀበል አፕሪሽት እናርገ ተጠናቋ ጋር ይህን ምንክድ ከሆነ አይ ማደራጃ መሩ ኢትዮጵያዊነት ብቻ ነው የምንል ከሆነ የእነዚህን ህዝቦች ተፈጥሯዊ የመደራጀትና የመታገል መብታቸውንም መርገጥ ይሆናልና ይሄ እንዲሁም የከፍ አደጋ ይወልዳል። ባይሆን ኢትዮጵያን በማያምስ መልኩ እንዲቃኝ ማድረግ ደግሞ ይቻላል። ሁሉም አካላቶች ኃላፊነት ተሰምቷቸው ኢትዮጵያን በበጎ በመሳል ለኢትዮጵያም የተሻለ ሁኔታ የራሳቸውን አስተዋጽኦ ለማድረግ ሰላም፣ እኩልነት እንዲሰፍን ለማድረግ በዛ ልክ የተቃኘ በዛ ፍላጎት በዚህ ጽኑ ፍላጎት የተቃኘ ትግል እንዲያደርጉ እንፈልጋለን። እኛ እንደዛ ስለሆን እንደዛ ስለሆን ሌሎች እንደዛ እንዲመጡ እንፈልጋለን። መድረኩ መፈጠር አለበት። የፖለቲካ ስርዓቱ እንዴት ነው ተግባራዊ የምታደርጉት ለሚለው ጥያቄ መልስ ሰጡኝ። እንግዲህ እኛ ቁጥጥር ያለን በራሳችን ላይ ነው። በሌሎች ላይ ቁጥጥር የለን ነው። በራሳችን ላይ ቁጥጥር አለን ስንል የአማራ ህዝብ ጥያቄዎች ምንድን ናቸው የሚሉትን እናውቃለን። ስለዚህ እነሱን በማወቅ እነዛን ጥያቄዎች መልስ እንዲያገኙ መታገል ማታገል ነው በትግል ሂደት ስንሄድ ለአማራው ህዝብ ሌሎች ህዝቦች ጠላት እንደሆኑ አንነግረውም ጠላት ሚባል ህዝብ የለውም የአማራ ህዝብ ሌላ ጠላት ሚባል ህዝብ የለውም ይህን እነግረዋለን ሌላ ሀሳቤ እንዲጫንበት ሌላ ጥሩ ያልሆነ መንፈስ ሌሎች ህዝቦችን እንደ ስጋት እንደ ጠላት እንዲያይ የሚያደርግ አስተምሮት በህዝባችን ላይ ይህን አንጥልበትም አይሆንም ስለዚህ ሪስፖንስብል ነን በዚህ አግባብ ነው እንግዲህ እኛ ለውጡን ቀጣይ አጠቃላይ ኢትዮጵያን ጣፈንታ እኛ ማበርከት በምንችለው ልክ አበርክተን ያን መወሰን እንችላለን የምንለው ከዚህ አንጻር በመንቀሳቀስ ነው። ችግሩ እንግዲህ ሌሎች ቡድኖች ህዝብን እንደ ህዝብ ጠላት ብለው ከመነሻው ፈርጀው ትግል በመጀመራቸው ያ ሁሉንም ጎድቷል። ተወደደም ተጠላም ሁሉም ከዚህ አትራፊ አልሆኑም። ጠላት ብሎ የፈረጁትም ራሳቸው ቢሆን በማያልቅ ዙሮች ውስጥ ገብተው ትርጉም ያለው ፖለቲካ ለኢትዮጵያ እንዳያበረክቱ አድርጓቸዋል። እና እኛ እንግዲህ ቁጥጥር ያለን እንዳልኩት በራሳችን ላይ እስከሆነ ድረስ የአማራው ህዝብ ፍላጎት ተረድቶ ከዛ ልክ ተቃኘ ፖለቲካ ማድረግ ኃላፊነት ያልጎደለው ፖለቲካ ማራመድ እኛን መከላከል ብቻ ሳይሆን ለሌሎች ኢትዮጵያውያኖችም ትሩፋት መሆን የሚችል ኃላፊነት ያልጎደለው የፖለቲካ ተሳትፎ ማድረግ ነው። በዚህ ልክ እኛ ራሳችን ተቆጣጥረን አፍራሽ ያልሆነ ሚና በመውሰድ አጠቃላይ በኢትዮጵያ ፖለቲካ ላይ በጎ አስተዋጽኦ ለማበርከት እንችላለን። አቅሙም አለን፣ ውሉም አለን፣ ፍላጎቱም አለን፣ አቅሙም አለን፣ ካፓሲቲው አለንእና ይህን በማድረግ ነው እንግዲህ እኛ አስተዋጽኦ ይዘ መምጣት የምንችለው። ሌሎች ይህን እንዲያደርጉ ቻለንጅ እናደርጋለን፣ በፖለቲካ ጉዟችን ሌሎች ወደዚህ እንዲመጡ። ስለዚህ እንደገባኝ ስልጣን ወደ ስልጣን መምጣትና በሀገሪቱ የመሪነት ደረጃ ውስጥ መያዝ መቀመጥ ነው። ምንድን ነው የመጨረሻ ግቡ የፓርቲያችሁ? ስልጣን በእርግጥም? አዎ፣ ይሄን በግልጽ እንናገረዋለን። የፖለቲካ ትግል ነው የምናደርገው። አማራ ህዝባችን እስከዛሬ ከተጎዳ በስልጣን መንበር ዙሪያ ውክልና ስላልነበረው ነው። ስለዚህ ለስልጣን የሚደረግ ነው። ለስልጣን የሚደረግ ነው ሲባል ግን ስልጣንን መሰረት አድርጎ ሌሎችን ለመጉዳት አይደለም። ስልጥ ያው አማራ ቁመና አለው አደለም እንዴ ልክ አለው በዛ በልኩ መንግስታዊ ስልጣን እንዲወከል ያስፈልጋል። ለዛም ይደረግ ትግል ነው። ስለዚህ ለስልጣን ይደረጋል። ይህን ስልጣን ግን ላልሆነ አላማ ለመጠቀም አይደለም፣ ሌሎች ህዝቦችን ለመጉዳት ምናምን አይደለም። በእርግጥም ይህን በመጠቀም በኢትዮጵያ ትርጉም ያለው ሚና ለመጫወት ሰላማዋ እንዲሰፍን፣ እኩልነት፣ ፍትህ፣ ልማት፣ ብልጽግና እንዲመጣ፣ ያን ለማበረከት የሚያስችለን ቦታ ላይ መድረስ ነው። ጽዮንና ተወያዮቿን አመሰግናለሁ። አድማጮች፣ ውይይቱ አልተጠናቀቀም። ሦስተኛውን ክፍል ይዘንላችሁ እንመለሳለን። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን ዝግጅት ነው እየተከታተላችሁ ያላችሁት። ህመም ከተሰማዎ፣ ትኩሳት ካለዎ፣ የሚያስለዎና የሚያስነጥሶ ከሆነ እባኮ ለከፋ መዘዝ ጊዜና ዕድል አይስጡ። በቤት ውስጥ ማስታገሻዎችና በባህላዊ ሕክምና አይተማመኑ፣ አይረዶትም። ፈጥነው ወደ ጤና ባለሙያ ይሄዱ። ሌሎችንም ይጠብቁ። ሲያስሉ ወይም ሲያስነጥሶ፣ አፎንና አፍንጫውን በክንዶ መጋጠሚያ በደንብ ይሸፍኑ። እጆችዎን አያነካኩ። ዐይኖችዎን፣ አፎን፣ አፍንጫውን፣ ጆሮዎችዎን ላለመነካካት ይጠንቀቁ። ይንቁ። እጆችዎን በሳሙናና በብዙ ወራጅ ውሃ ይታጠቡ። እጆችዎን ይታጠቡ። እጆችዎን ይታጠቡ። ውሃና ሳሙና አጠገቦ ከሌለ በማንኛውም አልኮሆል ያብሷቸው። ከልጆች ጋር ስለ ኮሮና ቫይረስ ኮቪድ-19 ይነጋገሩ። በአካባቢዎ የሚያስለው ወይም የሚያስነጥስ ሰው ካለ በአንድ ሜትር ያህል ይራቁ። በአንድ ሜትር ያህል ይራቁ። በአንድ ሜትር ያህል ይራቁ። መረጃዎችን ከባለሙያዎች፣ ከባለሥልጣናትና ከታመኑ ምንጮች ብቻ ብቻ ብቻ ያገኙ። ባልተጨበጠ ሹክሹክታና በይባላል አይተማመኑ። ስለ ኮቪድ-19 ድብቅ ነገር የለም፣ በግልጽ ይወያዩ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችያለሽ። ወደ ተከታዩ ዘገባ እናልፋለን የኢዜማና የሀገር ፖለቲካ በመሪው አንደበት እውነተኛ ዴሞክራሲ ልንገነባበት የምንችልበትን ይህንን አጋጣሚ ማበላሸት የለብንም ይላሉ የኢትዮጵያውያን ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ መሪ ፕሮፌሰር ብርሃኑ ነጋ። ፕሮፌሰር ብርሃኑ ለአጭር ጊዜ ላሉት ጉብኝት ሰሞኑን ወደ ምድረ አሜሪካ ጎራ ብለው ነበር እና አገኘናቸው፣ አነጋገርናቸው። ስለ ሰሞኑ የዓለማችን ጭንቅ ኮቪድ-19 ወረርሽኝና ስለ አካባቢያዊ ስጋትም የአባይና የህዳሴም ግድብ ጉዳይ አንስቶ ሰለሞን አባተ ሲያወያያቸው እርሳቸውም የሰው ልጅ ጸር ስለሆነው በሽታና ስለ ሰው መዘናጋትም ተናግረው ነበር። ሰለሞን ወደ ሀገርና የፓርቲውን ፖለቲካ የዘለቀበትን ቃለ ምልልስ ከዚሁ ጥያቄ አነሳ። ወደ አንድ ወዳነሱት ነጥብ ልመለስና እግረ መንገዶን ኖርሶ ያነሱት የሰው ልጅ ያለፈባቸውን ቶሎ ይረሳል ብለው ነበረ። ፕሮፌሰር ብራኖ ሩዋንዳውያን ያለፉበትን የረሱ ይመስሎታል? ይመለሳሉ? እንዲ ወደዛ ስጋት አለሁት። እንዲህ አይነት በአንድ አገር ውስጥ የሚፈጠሩ ችግሮችን በምን ያህል ጊዜ ሰው ይረሳዋል የሚለውን ነገር መቼም በእርግጠኛነት መናገር አይቻልም። በጀርመን ሀገር ናዚዎች የፈጠሩትን እልቂት ለሚያውቅ ሰው ጀርመኖች ተመልሰው የዛ አይነት የናዚ ፍልስፍና እና አመለካከት ተመልሶ ሊመጣ ይችላል ብለህ ልታስብ አትችልም። በአሁኑ ጊዜ በምርጫ ከአስራ ስምንት በመቶ በላይ የጀርመን ሕዝብ የመረጣቸው እነሱን ነው። ጣሊያን ሀገር ብትሄድ እንደዚሁ በጣም ቀኝ አክራሪ የሆኑ ለፋሽዝም የተጠቁ አይዲዮሎጂ ያላቸው አካላት ከፍተኛ ድምፅ እያገኙ ነው። በአውሮፓ በአብዛኛው አሜሪካን ሀገር የምታየው ተመሳሳይ ነው። ይሄንን ያየ ሌላ ቦታ አይደገምም ለማለት ምንም እንትን የለውም። ሩዋንዳ የአጭር ጊዜ ስለሆነ ያለው መንግስት ይሄ ነገር እንዳይደገም በዛ ጊዜ የነበረ መንግስት ስለሆነ አጥብቆ ይዞት ሊሆን ይችላል። ነገር ግን ምን ሊመጣ እንደሚችል አታውቅም። እንደነኛ አይነት ግጭቶችን የፈጠሩ ርዕዮተ ዓለሞች፣ አመለካከቶች እስካሉ ድረስ ይሄ ሰውን በዘር ሃይማኖት በምን የመለካትና የማየት እና በነኛ የተነሳ ደግሞ በጥላቻ ላይ የተመሰረተ አመለካከትን በማህበረሰብ ውስጥ ዘልቆ እንዲገባ ማድረግ እድል ሲያገኙ ህብረተሰብን በስሜት በቁጭት፣ በንዴት መርቶ ምን አይነት ክፋት ውስጥ ሊያስገባ እንደሚችል እናያለን። አገሮች መማር ያለባቸው ከራሳቸው ብቻ አይደለም ከሌሎችም ሀገሮች ትምህርት መማር አለባቸው። ምክንያቱም ሌሎችም ሀገር ያሉት የሰው ልጆች ናቸው። ሌሎችም ሀገር ያሉት ሰዎች ይሄ ይመጣል እያሉ አይደለም እንዲህ አይነት ነገር የሚያደረጉት። ሳያውቁት፣ በጊዜያዊ የፖለቲካ ግፊት፣ በስሜት በመገፋፋት አንድ ነገር ውስጥ ይገባሉ። አንዴ ከገባህ በኋላ መውጣት አስቸጋሪ ይሆናል። ተያይዘህ ዜን ወደ እልቂት ትሄዳለህ። ሶ እንደዚህ ነው፣ በሁሉም ስለምናየው ነው። ይሄ የሰው ልጅ የመርሳት እንትኑ የሚገርም ነው። ታሪክን የታሪክን ችግሮች የመርሳት ችግር በጣም ከታሪክ መማር አለመቻል የአንድ ትምህርት ደግሞ በየጊዜው እያስታወሱ። ለዚህ ነው እኮ ከትውልድ ትውልድ እንዲህ አይነት ነገሮች ሲፈጠሩ ልጆችን ማስተማር ምናምን የሚገባው ያ አደጋ ተመልሶ በሌላው ጀኔሬሽን፣ የበፊቱን መከራ ያየው ጀኔሬሽን ሲያልፍ አዲሱ ጀኔሬሽን ተመልሶ እዛው ውስጥ እንዳይገባ ለማድረግ ነው። ፕሮፌሰር ብርሃኑ እውነት ነው። ሩዋንዳውያን ያዩ ችግር መደገም የሌለበት ሩዋንዳ ውስጥ ብቻ አይደለም። የሰው ልጅ ባለበት ቦታ ሁሉ ከዛ መማር ይችላል። ምን አተረፉ ሩዋንዳውያን? እንዴት ወደዛ ገቡ? እንዴት ማስወገድ ይችሉ ነበር ብሎ መገንዘብ ይቻል ነበረ። በቅርቡ እርሶ በሰጡት አንድ ጋዜጣዊ መግለጫ ላይ የኢትዮጵያን ሁኔታዎች ሲገመግሙ አሁን ያለችበትን ሁኔታ አደጋዎች እያሉ ጠርተዋቸዋል። አደጋዎች ናቸው አሁን ኢትዮጵያ ያለችባቸው ሁኔታዎች አደጋ ነው ምንም በምንም በምንም አይነት አንድ ማህበረሰብ ያሉትን የፖለቲካ ልዩነቶች በሰለጠነ መንገድ እየተነጋገረ ልዩነቶችን ለማህበረሰብ አቅርቦ ማህበረሰብ የሚመርጠውን ተቀብሎ ተሸንፎም ከሆነ ለሚቀጥለው ራሱን አዘጋጅቶ የሚሄድበት የሰለጠነ ፖለቲካ ውስጥ እስካልሆንክ ድረስ ያለህን ስሜት ያለህን አመለካከት በግድ ሌላው ላይ ለመጫን ሌሎች ሀሳቦች እንዳይንሸራሸሩ ለመከላከል ወይም ደግሞ የምትፈልገውን ነገር በጉልበት ማምጣት እችላለሁ ብለህ በምታስብ ጊዜ በመንግስትም በኩል ይሁን በሌላ ሁል ጊዜ ወደ ቂም ወደ በቀል ወደ ግጭት በአንዴ እንኳን ብታቆመው ነገ ተመልሶ የሚመጣ በሽታ ውስጥ ነው የምትገባው። እና በዛም እኔም እንትን ባልኩት ንግግር ላይ በተለይ የአክራሪ ብሔረተኛነትን የሚያራምዱ ሀይሎች የራሳቸው አመለካከት የእኛ ብቻ ነው ትክክል፣ ከእኛ ውጭ ያለው አመለካከት በምንም ለአካባቢያችን አይመጥንም፣ እዚህ አካባቢ እንደዛ አይነት አመለካከት መምጣት የለበትም። ህዝቡ ሰምቶ ሪጀክት ያደርገዋል አለም ህዝቡ ሰምቶ ይጣለው ሳይሆን፣ መሰማትም የለበትም ያልክ በጉልበት እነኛን ነገሮች በአመፅ እንዳይሰሙ ማድረግ ስትጀምር ቀስ እያለ የሚወስድህ ወደዛ ነው። ይሄ ቅድም ያልከው የሩዋንዳ የምናምን አይነት በአንዴ እኮ አይደለም የሚሆነው። ቀስ እያለ እንደነኝ ነገር አይነት ነገሮች እየደነደኑ እየደነደኑ ሲሄዱ ከዛ በኋላ ለመመለሻ የሚሆን ነገር ታጣልህ። ሶ በዚህ ምክንያት ነው ቀድሞ እንደ ማስጠንቀቅ ያለ መንገር የሞከርኩት። በዛም መግለጫ ላይ እንደ ድርጅቱም የሞከር ነው ይሄ ነው ይሄ ትሬንድ ከሆነ ይሄ ከተለመደ፣ ይሄ ትክክለኛ የፖለቲካ አካሄድ ነው ተብሎ መታመን ከጀመረ ይሄ በስሜት የሚሄዱ ወጣቶችን እስካነሳሳልህ ድረስ ምንም ነገር ባደረግ ትክክል ነው ብለህ የዛ አይነት የፖለቲካ ጨዋታ ውስጥ ማህበረሰብን ካስገባህ፣ በአንዴም ባይሆን ቀስ እያለ ቀስ እያለ ወደዛ አይነት ችግር ውስጥ ይከትሃል። ስለዚህ ነው ይሄንን ካሁኑ ማስቆም አለብን። የዓለም ማህበረሰብ ታሪክ የሚያሳየን በእንዲህ አይነት በተወሰነ ጎጥ እየፈጠሩ የሚደረግ እንቅስቃሴ በትናንሽ የአካባቢ መንግስታት ራሳቸውን ከሌላው ሌላው እንደ ባዕድ እንደ ጠላት እያዩ በአካባቢያቸው ያለውን ብቻ ማህበረሰብ አሰባስበው እሱን እየተከላከለ ወር ሌላው ጋር እያጠቃ የሚኖርበት ዘመን አዲስ አይደለም። ለሰው ልጅ ታሪክ እንደ መንግስት የሚባለው ሀይል የመጣው እንደዛ አይነት አካሄድ እርስ በርስ እልቂቱን በጣም ስላበዛው ነው። መንግስት አንዱ ያደረገው እንዲህ አይነት እርስ መቀነሱ ለዚህ ነው መንግስት የሚባለው ተቋም ራሱ እንደ አንድ የስልጣኔ አካል በሰው ልጅ ታሪክ ውስጥ የመጣው። አሁን ተመልሰህ እንደገና ወደኋላ በትናንሽ ጉልበት ባላቸው ዋር ሎርዶች የሚታዘዝ ሀይል ይዘህ የእኔ ዘር የምትለውን ነገር ብትጀምር ዛሬ ሰፋ ባለ ዘር ያየኸው ነገ በዘሩም ውስጥ ተከፋፍሎ እርስ በርሱ መጋጨት የማይችልበት ምንም ምክንያት የለም። በዛ ሁኔታ ላይ ሁሉም እኔ ጉልበተኛ ሁን፣ በዛ ጉልበት የሚመጣ ጥቅም አገኛለሁ ብሎ የሚሄድበት አካሄድ ነው የሚኖረው እና ይሄ ነገር አይበጀንም። ይሄ ነገር በጣም መጥፎ ነገር ነው። በጣም አደገኛ ነው ነገር ነው። ከአሁኑ እንጠንቀቅ። ከአሁኑ ቀስ እያልን እያሰብን እንሄድ፣ በብልሃት እንጓዝ። አለበለዚያ በኋላ ተመልሰን ማስቆም የማንችለው ግጭት ውስጥ እንገባለን። አንዴ ደግሞ እዛ ያንን መስመር ከተሻገርከው በኋላ ምን እንደሚሆን ማን እንደሚያቆመው አታውቅም። ስለዚህ ነው ቀድሞ ማስጠንቀቅ ያስፈልጋል ብለን አስበን ያንን ያደረግ ነው። ፕሮፌሰር ብርሃኑ ምን ይደረግ? እንዴት ይቁም? ምን ይሻላል? አይ ሁለት እንትን ነው በእኔ አመለካከት፣ ይሄ ኃላፊነት ያለባቸው በዋናነት ሶስት አራት አካላት አሉ ብዬ አምናለሁ። በአንድ ህብረተሰብ ውስጥ አንደኛ መንግስት ራሱ ነው። መንግስት የምትለው ተቋም ቅድም እንዳልኩህ የመጣውና ተቀባይነት ያገኘው በሁሉም የዓለማችን ክፍሎች እንደዚህ በትናንሽ ቡድን እየሆነ ያለውን መጨራረስ፣ ትንሽ ልዩነት በተፈጠረ ቁጥር ወደ ግጭት እየሄደ እንትን የሚያደርገውን ለማስቆም ነው። ትላልቅ መንግስቶች አንድ ያደረጉት ጥሩ ነገር እንዲህ አይነት ግጭቶችን ማስቆም ነው። መንግስት ትልቅ ኃላፊነት አለበት እንደዚህ አይነት ትናንሽ በየቦታው የሚፈጠሩ ጉልበተኞችን ማስቆም የሚወጣው የጨዋታ ህግ ሁሉንም በኩልነት የሚያይ መሆኑን ማረጋገጥ ኃላፊነት አለበት። ስለዚህ መንግስት ኃላፊነቱን መወጣት አለበት። ይሄን ችግር የሚፈጥሩት በብሔረተኛነት ደረጃ የተደራጁ ጽንፈኞች ብቻ ሳይሆኑ በመንግስትም ውስጥ በታችኛው የመንግስት እርክን ውስጥ የነበሩ እንደሆነ በደንብ አይተናል እና መንግስት ራሱንም በደንብ መመልከት አለበት። እነኚህን ኃይሎች አደብ ማስገዛት አለበት። የጨዋታ ህጉን የጨዋታ ሜዳውን ለሁሉም እኩል ማድረግ አለበት። ከዛ ባሻገር እነኚህ ደግሞ ብሔረተኛ የምትላቸው ድርጅቶች በዛሬ ዘመን በጉልበትና በፈንግጩ የሚገኝ ስልጣን የለም። ስልጣን ከሆነ የምትፈልጉት ማህበረሰባችንን እኛ በምናካሄደው አመለካከት ወደ ተሻለ ቦታ እንወስደዋለን ከሆነ የምትሉት ደን የዛን ማህበረሰብ ፈቃድ ማግኘት አለባቸው። የዛን ማህበረሰብ ፈቃድ የምታገኙት ያ ማህበረሰብ ያሉትን የተለያዩ አማራጮች ሰምቶ የእናንተ ይሻለኛል ብሎ ሲመርጣቸው ብቻ ነው። ከዛ ውጭ በጉልበትና በማስፈራራት የምትሄዱበት ነገ ተመልሶ እናንተ ነው ነው እንትን የሚያደርገው ስለዚህ አደብ ገዝታችሁ አለን የምትሉትን አመለካከት በሰላማዊ መንገድ ለሁሉም እኩል በሆነ ሜዳ ሁሉም ሀሳቦች በነጻነት የሚሰሙበት መንገድ ማካሄድ አለባችሁ ከዛ ባሻገር ግን ትልቅ ሚና ያላቸው የህብረተሰብ ክፍሎች ህብረተሰቡ ራሱ ትልቅ ሚና እኛ በታሪካችን በሌሎችም ሀገሮች ታሪክ ያየነው ብዙ ህብረተሰብ ሰላም ይፈልጋል። አብዛኛው ማህበረሰብ በሰላማዊ መንገድ የሚካሄድ የፖለቲካ ጨዋታ ይመርጣል ነጻነቱ ተከብሮ መኖር ይፈልጋል ግን ችግሩ ፖለቲካን ሁል ጊዜ በአገራችን በተለይ እንደ አደጋ እንደ መጥፎ ነገር ሲታይ ስለቆየ እንዲህ አይነት ኃይሎች በቀጥታ በዚህ ውስጥ ተሳትፈው ሁኔታውን አጠቃላይ የፖለቲካ ትኩሳቱን ማለዘብ እና መስመር በማስያዝ ደረጃ መጫወት የሚችሉትን ሚና አይጫወቱም። ራሳቸውን ለመጠበቅ ከዛ ግጭት እኔ ምን አገባኝ እኔ እዛ ውስጥ ገብቶ ምን አጨማለቃኝ በሚል በሚተዉበት ጊዜ የፖለቲካ ሜዳውን ለእነኛ አይነት አክራሪዎች፣ ጉልበተኞች፣ ወይም ጎረምሶች በስሜት ብቻ ለሚጋሉ ሰዎች ይተዋሉ። ያኔ ግን አደጋው ሲመጣ ሁሉንም ነው የሚመለከተው። ከራሳችን ታሪክ ያየነው ነው። ይሄ ሌላ ሀገር ታሪክ አያስፈልገንም። በስልሳ ስድስት ሄደንበታል። የደረሰውን ነገር እናውቃለን። በሰማኒያ ሶስት የመጣውን ለውጥ እናውቃለን። የደረስንበትን እናውቃለን። እና ይሄን አሁን ያገኘነውን እድል ዝም ብለን እንደ ሌላው ጊዜ ምን ያገባኛል ብለን መተው የለብንም። የሲቪክ ማህበረሰብ ተቋማት ትልቅ ሚና መጫወት ይችላሉ። ይሄንን ሚናቸውን መጫወት አለባቸው። ከዳር ቆሞ ላይ ውጣ የአንድ ፖለቲካ ቡድን ደጋፊ መሆን የለባቸውም። ግን አጠቃላይ የጨዋታው ህግ፣ የጨዋታው ሜዳ ለሁሉም በእኩልነት የሚሰራ መሆኑን ህጉ ደግሞ ሀገራችን ወደፊት ሊወስድ የሚችል መሆኑን፣ ሰላማዊ የሆነ በሀሳብ ልዕልና ላይ ተመስርቶ የሚደረግ መሆኑን ማስተማር ከዚህ ውጭ የሚሄዱትን መገሰጽ ኃላፊነት አለባቸው። ምሁራን ኃላፊነት አለባቸው። ዝም ብለው ሊያዩት አይችሉም። ምሁራን በአንድ ማህበረሰብ ውስጥ ትልቅ ሚና አላቸው። እንደ ከዚህ በፊቱ አንገታቸውን እንዲሰብሩ እንዲደፉ ተደርገው በተቀመጡበት ሁኔታ ማህበረሰብ ምን አይነት አደጋ ውስጥ ሊገባ እንደሚችል አይተዋልና ዝም ማለት የለባቸው ይሄ ሁሉ የማህበረሰብ አካል ኃላፊነት አለበት። ሚዲያው ኃላፊነት አለበት ዝም ብሎ በውሸት እና በሚጮህ ነገር ይዞ ማህበረሰብን የበለጠ ግጭት ውስጥ ለመክተት የሚደረግ ሙከራ አደጋውን ቅድም አንተን ባነሳው በሩዋንዳ አይተነዋል፣ በሌሎችም ሀገሮች አይተነዋል እና በሚዲያ ውስጥ የሚሳተፉ ሀይሎችም ለጊዜው ማን ይሰማኛል ማን ሆሆ ይለኛል ከሚል ሳይሆን ይህ የምናደርገው ነገር አንደኛ በእውነት ላይ የተመሰረተ ነው ወይ ሁለተኛ ማህበረሰብን ችግር ውስጥ የሚከት ነው ወይ የሚዲያ ስራ እኮ ማህበረሰብን ችግር ውስጥ መክተት አለ ችግር ውስጥ እንዳይገባ መከላከል ነው። እነኚህ ሁሉ አካሎች ኃላፊነት ስላለባቸው ነው፣ ለሁሉም ነው። ይህን ኃላፊነት በጋራ እንወጣ፣ ምለው ፕሮፌሰር ብርሃኑ በመግለጫዎቹ ላይ ሲናገሩ በጥቅል የሚጠሯቸው ወይም የሚፈርጇቸው አካላት አሉ። አክራሪ ብሔረተኞች፣ ጉልበተኛ ድርጅቶች እያሉ የሚጠሯቸው አሉ እና በስም ለመጥራት ስላልፈለጉ ነው። ለመሆኑ እናንተ እንደ ፖለቲካ ድርጅት ይሁን እንደ ማህበረሰብ አመለካከትና አስተሳሰብ መሪ ልታገኟቸው ጥረት ታደርጋላችሁ? እነዛን አክራሪ ብሔረተኞች የምትሏቸውን ወይም ጉልበተኛ ድርጅቶች መሪዎችን? ይሄ እኮ ሰለሞን በጣም የሚገርመው ነገር እኮ ይሄ ለውጥ ሂደት እንደተጀመረ ሁሉም የፖለቲካ ድርጅቶች ቁጭ ብለን ለብዙ ቀናት ተወያይተን የጨዋታ ህጉ ምን መሆን አለበት፣ አክብረን መሄድ ያለብን ምንድን ነው፣ ከእያንዳንዳችን ምን ይጠበቃል፣ በሚል በዝርዝር ተነጋግረን ዝርዝር የቃል ኪዳን ሰነድ ተፈራረን ጨዋታችን በዚህ መልክ ነው፣ የጨዋታ ህጉ እንደዚህ ነው። ማንኛውም ድርጅት የትም ቦታ በነጻነት ያለምንም ፍርሃት የሚያምንበትን ማስተማር ይችላል። ማንኛውም ድርጅት የትም ቦታ ቢሮ ከፍቶ ህብረተሰቡን ማደራጀት ይችላል። ስብሰባዎች በሚደረጉ ጊዜ በሰላማዊ መንገድ መደረግ አለባቸው። በሰላማዊ መንገድ ማንም ሳይታወቅ ስብሰባዎች መደረግ አለባቸው። ወዘተ በሚል በዝርዝር ከእያንዳንዱ የፖለቲካ ድርጅት የሚገባው ኦር የሚጠበቀው አካሄድ ባህሪ ምን እንደሆነ ተነጋግረን በዝርዝር ተስማምተን ወደ መቶ ምናምን የሚደርሱ ድርጅቶች ናቸው የፈረሙት። ታስታውስ እንደሆነ በጊዜ የገዢ ፓርቲ በነበረው በኢህአዴግ ስም ጠቅላይ ሚኒስትሩ ራሳቸው ናቸው ተገኝተው ይህንን የፈረሙት። ያ ከሆነ ግን ብዙ አልቆየም። በየቦታው መፍረስ ይጀምር እና ያ መፍረስ የጀመረው እና እንዲህ አይነት ውይይቶች እንዳይካሄዱ ስብሰባዎች እንዳይዳረጉ እንቅፋቶች መፍጠር የጀመረው በሁሉም ቦታ ነው። በመንግስት ውስጥ ባሉ የአካባቢ ጥኖች ላይ የወሰዷቸውን እርምጃዎች ስናይ ነበር። የተለያዩ የፖለቲካ ድርጅቶች ነን የሚሉ ወጣቶችን አደራጅተው መሳሪያ ሁሉ አንስቶ ሰርቪስ ከማድረግ የተደረሱበት ነበሩ። ምንም እንኳን የቃል ኪዳን ሰነዱ በፍጹም ምንም አይነት የጉልበት አካሄድን አንጠቀምም በሚል ስምምነት ላይ የተመሰረተ ቢሆንም፣ አዎ በደንብ በየጊዜው ውይይት ተደርጓል። በየጊዜው ስምምነት ተፈርሟል። ግን ያንን በተግባር መዋል ነው ያቃቶ። ይሄ ደግሞ አንዱ በመንግስት በኩል በጊዜው እርምጃ ለመውሰድ ፈቃደኛነት ስላልነበር እና ፈቃደኛነት ያልነበረው ደግሞ አንድም ወደ አዲስ ስርዓት እየሄድን ነው ጉልበት መጠቀም አያስፈልግም በሚል እና በሌላ በኩል ደግሞ ምናልባት በገዢው ፓርቲ ውስጥም የነበረ የአመለካከት አንድነት ባለመኖሩ ሊሆን ይችላል። እርምጃዎች አይወሰዱም ነበርና ዝም ብሎ ለተወሰነ ጊዜ እንደው ዝም ብሎ ሀገሩ መረለቆ ነበረ። በዛ ጊዜ ነው ነገሮች እየከፉ የሄዱት። እና ተስፋ የምናደርገው ይሄን ነገር በተለይ ይሄ ምርጫ እየቀረበ ሲሄድ ስሜቶች እየተጋጋሉ ሲሄዱ በዚህ ሁኔታ ከሄደ በፍጹም የምርጫ ምርጫ ትርጉም ባለው ሁኔታ ሊካሄድ አይችልም። ስለዚህ መንግስትም ኃላፊነቱን መወጣት አለበት። ሌሎቹም አካላት ከአሁን በኋላ በዛ መልክ እንደዛ አይነት ጨዋታ እያጣቀሱ መሄድ እንደማይቻል ተረድተኑላችንም ይሄን ነገር ማስቆም አለብን። እና ለመጀመሪያ ጊዜ በታሪካችን ታሪካችን ለመጀመሪያ ጊዜ ያገኘነው ይህ እድል እውነተኛ ዴሞክራሲያዊ ስርዓት የመፍጠር እድል እንዳናበላሸው በጣም በጣም መጠንቀቅ አለብን። ፕሮፌሰር ብርሃኑ አሁን መጨረሻ ላይ ያነሱት ጥያቄ ያነሱት ሐሳብ ተስፋ ውስጡ እንዳለ የሚያመላክት ነው። እነዛ የሚሏቸው አደጋዎች፣ እነዚህ የሚሏቸው ኃይሎች ተስፋ የሚያስቆርጥ ሁኔታ ላይ አላደረሷትም ሀገሪቱን የሚል ሀሳብ አለት ማለት ነው። አዎ ተስፋ የሚያስቆርጥማ ነው ብትል እኮ በቃ ፎጣውን ወርውረህ ዝም ብለህ ትቀመጣለህ። ያለን አንድ ሀገር ነው። የቻይናዎች የሚሉት አሉ ኢትዮጵያ ውስጥ አንዳንድ ጊዜ ኢትዮጵያውያንን ሲያዩ እንደ ሌላ ሀገር አላቸው የሚሉት ነገር አለ እየተባለ ይቀለዳል። አዲስ አበባ ውስጥ ሌላ ሀገር የለንም ያለን ሀገር ይኸው ነው። ዓለም ከዚህ በፊት እንደነበረው ለስደተኛ፣ ከሀገር ሀገር ለሚሄድ ሰው በሯን ከፍታ አይዞ ብላ የምትቀበልበት ጊዜ አይደለም። ችነች ያለችን ሀገር በጣም ብዙ መከራ አይታ ይህን ሁሉ ስቃይ አይታ እዚህ ደርሰናል። አሁን ይህን እድል አግኝተናል። ይህን እድል ካበላሽን ጦሱ በፍጹም እንደዚህ በቀላሉ የምንወጣው አይደለም እና ይሄንን የመረዳት አቅም አለን ብዬ አስባለሁ ይሄንን የመረዳት አቅም አለን። ፖለቲካ ስልጣን መያዝና ማሸነፍ አይደለም ትልቁ ነገር። የጨዋታ ህጉ ላይ ከተስማማን፣ ማንም ቢያሸንፍ በትክክል ካልሰራ በሚቀጥለው መቀየር ይቻላል። የጨዋታ ህጉ ላይ ስምምነት ከሌለ ግን በጉልበትና በእንትን ከተሄደበት ሁሉ ነገር ነው የሚፈርሰው። ይሄን ተረድቶ ሁሉም የጨዋታ ህጉን አክብሮ፣ መንግስትም ጭምር የጨዋታ ህጉን አክብሮ የሚሄድበት ይህንን የጨዋታ ስርዓት ለማስኬድ የተቋቋሙ ተቋሞች እንደ ምርጫ ቦርድ፣ እንደ ፍርድ ቤቶች፣ እንደ ሰብአዊ መብት ኮሚሽን፣ እንደ መከላከያ ደህንነት ያለው የጸጥታ ኃይሎች በሙሉ ኃላፊነታቸውን የሚወጡበት እና ከዚህ በፊት ስናደርግ የነበረው አይነት ስህተቶች እንዳንደግም ይህንን እድል እንደ ሀገር እንዳናጣ ያደርጋሉ የሚል በጣም በጣም ትልቅ ተስፋ አለኝ። ቢኮዝ ይህንን አለማድረግ የሚያመጣውን አደጋ አይናቸውን ጨፍነው ቢያዩት ይረዱታል ብዬ ነው የማምነው። እርስ ለጠቅላይ ሚኒስትር አብይ ጠቅላይ ሚኒስትር ከሚል ዶክተር አብይ ልበል። ምክንያቱም የዛሬ ሁለት ዓመት አካባቢ እርሳቸው ገና ሙሉ በሙሉ ስልጣኑን ሳይቆጣጠሩ ስልጣኑን ሳይዙ የአብይ አስተዳደር የሚባል መንግስት ሳይመሰርቱ እርሶ ገና ሽብርተኛ ሆነው እርሶ ይመሩ የነበረው ድርጅት ሽብርተኛ ሆኖ ሳለ የኔ ቃል አይደለም፣ በትምህርት ተጠቅስ ነው ይህንን የምናገረው ድጋፉን ሲገልጹ የነበረው ከዚያን ጊዜ ጀምሮ ነው። ሰሞኑን በሚሰጧቸው አንዳንድ ሀሳቦች በየክፍተቱ በየስንጥቁ እየሾለኩ የሚወጡ አንዳንድ በዚህ መንግስት ላይ እርሶ ያሉትን አመለካከት አልፎ አልፎ እንደ በጭላንጭል የሚያሳዩ ሀሳቦች አሉና ያን ጊዜ ይሰጡ የነበረው ድጋፍ ለጠቅላይ ሚኒስትር አብይ አህመድ አሁንም እንዳለ ነው ወይስ ጥርጣሬ ያለት? በዚህ አስተዳደር ላይ በመጀመሪያ በመጀመሪያ ያኔም ቢሆን የለውጡን ሂደት ደግፈን አገራችን ገብተን ይህን የለውጥ ሂደት አግዘን ከዳርና ድረስ ብለን ስንገባ ይሄ ነገር አልጋ ባልጋ ይሆናል፣ ቀላል ይሆናል። ከዚህ በፊት ይኖ ለሃያ ምናምን አመት ሲሰራ የነበረ የመንግስት ተቋም በአንድ ጊዜ ተገልብጦ ሁሉ ነገር ሰላማዊ እና ከ- ይኖ ንጹህ የመወዳደሪያ እንትን ይፈጥራል የሚል ቅዠት አልነበረንም። አስቸጋሪ ሂደት እንደሚሆን በዚህ አስቸጋሪ ሂደቶች ሂደት ውስጥ ስህተቶች እንደሚፈጠሩ እነኚህ ስህተቶች እየታረሙ መሄድ እንዳለባቸው። ዴሞክራሲያዊ ስርዓት መመስረት እኮ ምናልባት በጣም ከባዱ ስራ ነው። እኔ ብዙ ጊዜ የምናገረው አለ ሀገራችን ውስጥ ስብሰባዎች በሚደረጉ ጊዜ እነ ፈረንሳይ እኮ መቶ አመት ፈጅቶባቸዋል ዴሞክራሲያዊ አብዮት ከጀመሩበት ጊዜ ጀምሮ የተረጋጋ ዴሞክራሲያዊ ስርዓት ለመፍጠር። እንደዚህ እንደዚህ ቀላል ይሆናል የሚል ቅዠት አልነበረን። ድጋፋችን እምነታችሁ ያ ከሆነ እውነተኛ ዴሞክራሲያዊ ስርዓት እንዲመጣ ከሆነ ፍላጎታችሁ ከእናንተ ጋር ነን። በፖለቲካ ሀሳብ ልንለያይ እንችላለን። እነኛን ልዩነቶቻችንን ለህዝብ አቅርበን ተከራክረን እኛ በዚህ እንለያያለን፣ ዜርፎር እኛን ምረጡን እነሱን አትምረጡ ልንል እንችላለን። ግን ስርዓቱ እንዲፈጠር እምነቱ ካላችሁ ያን ስርዓት ለመፍጠር በሚደረገው ሂደት የሚመጡ የሚመጡ እንቅፋቶችን ለመጥረግ እንተባበራለን። ይሄ ቢኮዝ ያ ስርዓት መጀመሪያ መኖር አለበት። የፖለቲካ የሚባለው ነገር እንዲኖር አገር መኖር አለበት ፖለቲካ የሚባለው የሰለጠነ ፖለቲካ እንዲካሄድ ሰላም መኖር አለበት። እነኝን ነገሮች በመፍጠር ሂደት እንተባበራለን በሚል ነው። ያ ያ ፕሪንሲፕል ነው። ከበፊቱ ጀምሮ ይዘን የመጣ ነው አሁንም ያለን ይህንን በቅርብ ጊዜ ያቀረብኩትን ጋዜጣዊ መግለጫ በሚመለከት ከሆነ ያልከው፣ ሁል ጊዜ በሰው ልጅ የስልጣኔ ሂደት ታሪክ በአንድ በኩል ሥርዓት አልበኝነት ይሄ ቅድም ያልኩት አይነት ሁሉም በየጎጡ ተከፋፍሎ ከመንጃ ይዞ የሚታቆስበትና የሚተላለቅበት ነገር እንዳይኖር ያስቆመው መንግስት የሚባለው ጠንካራ ተቋም መፈጠሩ ነው። መንግስት ኢዝ ኢምፖርታንት። የሰለጠነ ህይወት እንድንኖር ከፈለግን መንግስት ማለት በጣም አስፈላጊ ተቋም ነው። ይሄ መንግስት ግን ዝም ብለህ ከለቀከው መስመሩን ደግሞ ስቶ መንግስት ሕዝብን የሚበድል መንግስት ሕዝብን የሚረግጥ ሊሆን ይችላል። ያን ደግሞ በታሪክ በሰፊው ያየ ዴሞክራሲያዊ ሥርዓት እንፍጠር ማለት በእነኚህ በሁለቱ መካከል ያለች ቀጭን መንገድ መሄድ ነው። አስቸጋሪ ነች። እና መንግስት ስልጣን ላይ ያሉ ሀይሎች ካልተጠነቀቁና ከዚህ በፊት የለመዱት አይነት በተለይ እንደኛ አይነት በሪፎርም ሂደት ላይ በፊት የነበሩት ሀይሎች አሁንም በስልጣን ላይ ባሉበት ሂደት ላይ እያለፉ ማህበረሰቡን ሊረግጡ የሚችሉ የጨዋታ ሜዳውን ሊያበላሹ፣ ሊያሰናክሉ የሚችሉ ነገሮች ሲያደርጉ ግን አይ፣ ይሄን ነገር አታርጉ፣ ይሄ ትክክል አለም ቢኮዝ ወደ መጥፎ ቦታ ይመራናል እያሉ መገሰጽና መምከር ግዴታችን ነው እና ያደረግነውም ይሄንን ነው። ይሄንን ለፐብሊኩ በአጠቃላይ የተናገርነው ቢኮዝ ፐብሊኩ መጠንቀቅ ስላለበት ነው። በፐብሊኩ ውስጥ ያሉ የተለያዩ ኃይሎች ምሁራኑ፣ ሲቪክ ማህበረሰቡ ሁሉ ይሄ ኃላፊነት እንዳለበት እንዲያውቅ ነው። ባለፈው ጊዜ በዚህ ከገንዘብ ማሰባሰብ ጋር ምናምን በተያያዘ የሰሯቸውን ስራዎች ስናይኖ ነው ይሄ የድሮውን በፊት ኢህአዴግ ሲሄድበት የነበረውን አይነት ሂደት ነው እየተሄደ ያለው። ተጠንቀቁ፣ እዚህ ላይ ይሄ ነገር አደጋ አለው የሚለውን ለማሳየት ነው። ከዛ ውጪ ዴሞክራሲያዊ ስርዓት ለመፍጠር እስከ ወሰኑ ድረስ እና በዛ መንገድ እስከሚሄዱ ድረስ ያንን ስርዓት እስከ መፍጠር የሚወስድ ድጋፍ ሁላችንም ማድረግ አለብን ብለን እናምናለን። ከዛ ወጥተው ግን ያንን የዴሞክራሲያዊ ስርዓት የመጫወቻ ሜዳ የሚያዛባ ነገር ከሰሩ ኢንከመቶች ታውቃለ። በስልጣን ላይ ያሉ ሀይሎች ኢቭን ዴሞክራሲያዊ ሀገሮች ውስጥ ሁሌ ያንን አንዳንዴ እየረገጡ የሚያልፉት ነገር አለ። እንደኛ ደግሞ አዲስ ስለሚሆን ሁሉም ሴንሲቲቭ ስለሚሆን በዚህ ላይ ጥንቃቄ ያድርጉ ለማለት ለመምከር ነው እያደረግ ነው። ይህንን እንቀጥላለን። ስህተት በምናይ ጊዜ ስህተቱን እናግራቸዋለን። ይሄ ግን እነሱን ለመጣል ለማዳከም፣ ለምናምን ሳይሆን ይሄ በጋራን መሰረት የምንለውን ዴሞክራሲያዊ ስርዓት በተለመደ አካሄድ በመሄድ እንዳያበላሹት ለመንገርም ነው። ለመሆኑ መንግስት አደብ ማስገዛት አለበት ሲሉ ምን ማለት ሆኖ ነው? የተቀመጠው የጨዋታ ህግ፣ ዴሞክራሲያዊ ስርዓት ለመፍጠር በተደረገው ስምምነት መሰረት ያለ የጨዋታ ህግ ማክበር ማለት ያንን ላላከበረ፣ ከዚህ ውጭ መሄድ እንደማይችል ሊያስቆመው የሚችለው መንግስት ነው። ምን አድርጎ ያስቆመው የሚል ሀሳብ አሉት እርስዎ። መንግስት ቢሆኑ፣ ለምሳሌ ስብሰባ ሲደረግ ስብሰባ ለመረበሽ የሚሞክር እንትን ሀይል ካለ የመንግስት የጸጥታ ኃይሎች እንደነ የሚበጠብጡ ኃይሎችን ማስቆም አለባቸው። ምንም ምንም ይሄ ጥያቄ የለውም። በጉልበት ሰዎችን ኢንቲሚዴት እናደርጋለን ብሎ የሚንቀሳቀስ አካል ካለ ያንን አትችልም ብሎ አደብ እንዲገዛ በመንግስት የጸጥታ ኃይሎች በኩል እርምጃ መውሰድ አለበት። ከጸጥታም አልፎ አንዳንድ ጊዜ ኢቭን በምርጫ ቦርድ በኩል የፖለቲካ ኃይሎች የምርጫ እንቅስቃሴ በሚያደርጉበት ጊዜ ከመስመር የወጣና የጨዋታ ህግ ብሎ ራሱ ምርጫ ቦርድ ያስቀመጠው አለ ከዛ ውጭ ሲንቀሳቀሱ ካየዘን ምርጫ ቦርድ ማስቆም አስፈላጊ ከሆነም ከውድድሩ መሰረዝ አለበት። እነህ የትም ሀገር የሚደረጉ ነገሮች ናቸው። ዲሞክራሲያዊ ስርአት የጨዋታ ህግ አለው። በዛ ጨዋታ ህግ መሰረት ነው ሁሉ መጫወት ያለበት። ከዛ ውጭ አልጫዋትም፣ በዛ ህግ አልጫዋትም የሚል ካለ ደን የጨዋታ ህጉን አልተቀበለም፣ ዜን እዛ ጨዋታ ውስጥ ሊገባ አይችልም። ይሄ እኮ እግር ኳስ ሜዳ ገብተ ልጫዋት ብለ ገብተ ሽጉጥ ይዘህ ተቃራኒ ተርሲኒ በመጣበት ቁጥር በሽጉጥ እየመታ የምትሄድ ከሆነ እግር ኳስ ጨዋታ አይደለም። የጨዋታ ህጉን አፍርሰው ግን ዘን ቀይ ካርድ ሰጥቶ ያባራላለን። ምንም አይነት በሽጉጥ እሺ። የብልጽግና ፓርቲ ካድሬዎች ፕሮፌሰር ብርሃኑ ያሳድዱናል፣ ያስሩናል፣ የመንግስት አገልግሎት በአመሳሶ እየሰጡ ናቸው። የመንግስት ንብረት መኪኖች፣ ቢሮ፣ የጽህፈት ቁሳቁስናል ሌላም ሁሉ ለፓርቲ ጉዳይ እየተጠቀሙ ናቸው እያሉ የሚከሱ ተቃዋሚዎች እየተሰሙ ናቸው። ከሰሞኑ በተለይ ኦሮሚያ ውስጥ፣ ሶማሌ ክልል ውስጥ እርሶ ይሄንን ክስ ይጋራሉ ወይም የእርሶ ፓርቲ ይጋራል ወይስ የምታዩበት መንገድ አላችሁ? የብልጽግና ፓርቲ ስትል አሁን ከትግራይ ውጭ ያለው የገዢ የመንግስት ስትራክቸር በሙሉ ብልጽግና ፓርቲ ሆኗል። ሶ ከትግራይ ውጭ ባለ የመንግስት አስተዳደር አደ ሎካል ሌቭል የሚፈጸም ምንም አይነት ይሄ የጨዋታ ህጉን የሚያበላሽ ሂደቱን የሚያበላሽ ነገር የብልጽግና ፓርቲን ይመለከተዋል። እንደ በፊቱ ይሄ ኢህአዴግ አራት በነበረ ጊዜ ሙሉ ለሙሉ ቁጥጥር ውስጥ ያልገቡ ኃይሎች ሊሆኑ ይችላሉ ምናምን የምትለው አይደለም አሁን ሶ ይሄ ነገር ከተፈጠረ ዚን ብልጽግና ፓርቲ ይመለከተዋል። እኛም ይሄ እኮ በደንብ በሰፊው ብዙ ቦታ ያውም እንደኛ በየቦታው ዞሮ ያየው የለም። በደቡብ ሄደናል፣ በኦሮሚያ ክልል ሄደናል፣ በአማራ ክልል ሄደናል። ሁሉም ጋ የገጠሙን ነገሮች ነው። በጣም ትንሹን ያቀረብ ነው። በዛ በንትናችን ላይ ይሄን ያየናቸው ነገሮች ናቸው። ሁሌ እንዲህ አይነት ነገር ላይ ጥያቄው ይሄ ጊዜያዊ የሆነ ሎካል ፕሮብለም ነው ወይንስ አጠቃላይ የሆነ የምርጫውን ሂደቱ አጠቃላይ የሚመለከት ነው የሚለውን ማወቅ ይጠይቃል። እኛ ከዚህ በፊት ከነበረ ልምድ በአንዳንድ ክልሎች የምናያቸው እንትኖች በዛው አካባቢ ያሉ ብልጽግናም ሰዎች፣ ሌሎችም ብሔረተኛ ኃይሎች እየተቧደኑ እየተስማሙ የሚያደርጓቸው ነገሮች እንደነበሩ አይተናል። በዋናው በመንግስት በፌዴራል መንግስቱ ውስጥ ያሉ ሰዎች እንዲህ አይነት ነገር በሚኖር ጊዜ ይሄ ትክክል አይደለም ብለው ሲያስቆሙልንና ስብሰባዎቻችንን እንድናደረግ ሲያደረጉልን አይተናል። ስለዚህ ወጥ የሆነ ነገር አይደለም። አሁን ማየት ያለብን መለየት ያለብን እነኚህ በሎካል ሌቭል የሚካሄዱ ነገሮች ናቸው ጊዜያዊ ናቸው ወይንስ እንደ ትሬንድ በቃ ወደፊት ከፊታችንም የምናያቸው የሚመጣው ይሄ ነው፣ በማዕከል ደረጃ በስልጣን ላይ ያለው መንግስት አስቦና አቅዶ እየሰራ ያለው ነው ወይ የሚለውን መለየት ያስፈል ይሄን ከለየን በኋላ በማዕከል ደረጃ በደንብ ተስማምተውበት እያደረጉት ያለ ከሆነ ዜን ሁላችንም እሪ ማለት አለብን። ይሄ በፍፁም ተቀባይነት የለውም ማለት አለብን። በሎካል ደረጃ ከሆነ ደግሞ በደንብ በማስረጃ እየያዙ በዚህ ሎካሊቲ እንደዚህ ተፈጸመ እያሉ ለሚመለከተው አካል ኢንክሉዲንግ ለምርጫ ቦርድ እያቀረቡ ምርጫ ቦርድ ይህን የመንግስት አካል የሚጠይቅበትን ሁኔታ መፈጠር አለበት። አይደረግም ብሎ ነገር የለም። እንዲህ አይነት ነገሮች መደረጋቸው አይቀርም። በምን ደረጃ ነው የሚደረጉት? ምን ያህል በደንብ ታቅዶና ታስቦ የሚደረግ ነው? ምን ያህል የድሮ ስርአት ቅሪ ድርጅቶች የሚያደረጉት ይሄ የለውጡ ሁኔታ ያልተቀበሉ ሰዎች የሚያረጉት ነው። ምን ያህል ይሄ አዲስ የተፈጠረው ፓርቲም በተወሰነ ደረጃ አምኖበት የሚያደረገው ነው። ይህንን ነገር መለየት ያስፈልጋል። እርስዎ የኢዜማ መሪ ኖት፣ ኢዜማ ደግሞ ትልቅ ፓርቲ ነው። ምን ይላል ግምገማችሁ እስካሁን ድረስ ላለው አሰራርና የገዢው ፓርቲ ባህሪ? እኛ እስካሁን ያየነው ልምድ በአብዛኛው በአካባቢ መንግስቶች እና በየአካባቢው ያሉ ብሔረተኛ ድርጅቶች ከአካባቢው የጸጥታ ኃይሎች ይሄ ከልዩ ኃይል ከአካባቢው ፖሊሶች ጋር ምናምን በመሆን ያደረጓቸው የነበሩ ችግሮች ነበሩ። በአብዛኛው ይሄ በማዕከላዊ መንግስት ደረጃ መመሪያ ተሰጥቶበት ታስቦ የሚደረግ እንዳልነበረ አይተናል። ምክንያቱም እንደነኛ አይነት እክሎች በሚገጥሙን ጊዜ ብዙ ብዙ ጊዜ ማዕከላዊ መንግስትን አካላት እየጠየቅን እነኚህ ችግሮች እየፈቱልን ስብሰባዎች ያደረግንባቸውን ቦታዎች አሉ ሶ በፊት እነኚህ ሎካል ብለን የምንላቸው በአካባቢ ያስፈጠሩ ችግሮች የምንላቸው ኢህአዴግ አራት የተለያየ እንትን በሆነበት እነ እያንዳንዳቸው በየክልሉ ያሉ ፓርቲ የራሳቸው በተወሰነ ደረጃ የራሳቸው ጉልበት የነበራቸው አይነት ሁኔታ ላይ የራሳቸው ጦር የራሳቸው የሚዲያ ተቋም ምናምን ኖሯቸው በሚንቀሳቀሱበት ጊዜ የነበረው ብልጽግና እነኝን በሙሉ አንድ ላይ አድርጌ አገራዊ የሆነ ፓርቲ መስቻለሁ ካለ ዜን ኃላፊነት መውሰዱ ግዴታውን እንደ በፊቱ ከአቅሙ በላይ ነው ብለን እምንተው ነገር አይሆንም። ለዚህ ነው ብልጽግና ከተቋቋመ በኋላ የሚደረገውን ነገር በጥንቃቄ ብልጽግና ፓርቲ በማዕከል ደረጃ ማየት አለበት። በየአካባቢው ያሉትን ካድሬዎቹን በደንብ ማስተማር አለበት። የጨዋታው ህግ፣ እነሱም የፈረሙት የጨዋታ ህግ በምን መልክ መካሄድ እንዳለበት፣ በየአካባቢው እንዲህ አይነት እርምጃ የሚወስዱ የራሳቸው ሰዎች ላይ እርምጃ መውሰድ መጀመር አለባቸው። ይሄ ሲሆን ነው ዜን ብልጽግና እንደ ፓርቲ ከሌላው ጋር በእኩል ተወዳድሮ ለማሸነፍ የሚፈልግ ዴሞክራሲያዊ ስርዓቱን ለመፍጠር ፍላጎት ያለው ድርጅት መሆኑ የምንገነዘበው እንደ በፊቱ ዝም ብለን ሌሎች ያደረጉት ነው ልንል አንችልም። ካሁን በኋላ ብልጽግና ሁሉንም የሀገሪቱን ክልል ከትግራይ በስተቀር እየተቆጣጠረ ነው። የትግራይንም እንኳን ቢመለከት የፌዴራል መንግስት እስከሆነ ድረስ ይሄ ኃላፊነት አለ። የፌዴራል መንግስቱ ከሚመለከታቸው የወንጀል ጉዳዮች አንዱ በዜጎች ላይ የሚደርስ ማንኛውም አይነት ሰብአዊ እና ዴሞክራሲያዊ መብቶች መጣስ ነው። ኢቨን በትግራይ ውስጥ እንዲህ አይነት ነገር የሚደረግ ከሆነ ማስረጃ ይለን፣ ፌዴራል መንግስቱ ይህንን የማስቆም ግዴታ አለበት ካሁን በኋላ እና ይህንን ያደርጋሉ ብዬ ተስታረጋል። ምክንያቱም ይሄንን ካላደረጉ ዜን ችግር ውስጥ የሚገባው አጠቃላይ ጀግጫ መቼም ብልጽግና አሸንፎ ስልጣን ነው ያስከፈልገ ክሬዲብል በሆነ ብቻ ነው ማሸነፍ ያለብን፣ ተቀባይነት ባለው ተአማንነት ባለው ተመለ ተመልሰን እዛው የነበርንበት እኮ ነው የምንገባው። ያ ደግሞ በምንም አይነት ሰላም እንደማያመጣ የተነዋል። ፕሮፌሰር ብርሃኑ መቼም ከእንደርሱ አይነት የፖለቲካ መሪ ጋር እየተነጋገሩ የህወሀትን ጉዳይ ሳይነጋገሩ መተው ያለፉትን ሰላሳ ዓመታትና ሀምሳ ዓመታት የኢትዮጵያ ፖለቲካ ታሪክ እንደመሰረዝ ነው የሚቆጠረው። የሚመስለኝ እርሶም ቢሆኑ ትግራይ እንኳን ቢሆን እያሉ የሚያነሷቸው ነጥቦች አሉ። እንደውም አሁን ስንመለከት ህወሀትና ብልጽግና እንደ ተቃዋሚ ፓርቲዎች ነው በአደባባይ ላይ ሲሟገቱ፣ ሲጨቃጨቁና ሰጣገባ ውስጥ ሲገቡ የምናየው ህወሀት የዲሞክራሲ ስርዓት ግንባታ አካል መሆን ይችላል የሚል እምነት አላችሁ? ከእርሶ ከራስም ዳር አብሶ ራስ ከህወሀት ጋር ካሎት ግንኙነት አሁንም ካሎት የፖለቲካ እውቀትና ግምገማ በመነሳት የኢዜማ መሪን ፕሮፌሰር ብርሃኑ ነጋን ለዛሬ እናመሰግናለን። ቀሪው ከሰሞኑ በሌላ ዝግጅት ይቀጥላል። አድማጮች በሙዚቃ ትንሽ ዘና እናድርጋችሁ። ዱንያ ዱንያ በአንተነህ ምናልሆነ ለዛሬ ዝግጅታችን ተጠናቀቀ። በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ አዘጋጆችና ያስተናገድናችሁ ጽዮን ግርማና እኔም ሰሎሞን አባተንን መልካሙን ሁሉ እንመኛለን። ከእኛ ጋር ስላመሻችሁ እናመሰግናለን። ሰላም፣ ጤና ይስጥልን። በደህና ደሩ። ዱንያ ድንግርግርግር ይዟታል። he you. to make man